ደቡብ ሱዳን ወደ እርስ በርስ ጦርነት የገባችው የዛሬ ሁለት ዓመት የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር የቀድሞ ምክትላቸውን ሪክ ማቻርን የመፈንቅለ መንግስት ሴራ አቅደዋል ሲሉ ከወነጀሏቸው በኋላ ነበረ። ያኔ የፕሬዝዳንት ኪር ታማኞችና ከማቻር ጋር ያበሩ አማጽያን የጀመሩት ውጊያ የኪር ጎሳ በሆኑት የዲንካ ህዝቦችና በማቻር ወገኖቹ ኑዌሮች መካከል እስከዛሬ የቀጠለውን የእርስ በእርስ ጦርነት አስነስቷል። ጦርነቱን ለማስቆም በምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ ሸምጋይነት መንግስትና አማጽያን ቢያንስ ስምንት ጊዜ ያህል የተኩስ አቁምና የስልጣን መጋራት ስምምነቶች ላይ ቢደርሱም ስምምነቶቹ ተግባራዊ አልሆኑም። ባለፈው ነሐሴ በተፈረመው የሰላም ስምምነት መሰረትም ከብሔራዊ አንድነት የሽግግር መንግስት ጋር አብሮ ለመስራት ማቻርን ጨምሮ የአማጽያን ልኡካን እስከ ህዳር 1928 ዓ ም ድረስ ቀነ ገደብ ቢቀመጥላቸውም ይህም ተግባራዊ አልተደረገም። የፕሬዚዳንት ኪር መንግስት ቃል አቀባይ አተኔ ዌክ አተኔ ይህ ላለመሆኑ አማጽያንን ተጠያቂ ያደርጋሉ። የሰላም ስምምነት መፈረም ብቻ በቂ አይደለም። በሁለቱም ወገኖች ተግባራዊ ካልሆነ እውን ሊሆን አይችልም። ተግባራዊነቱ ደግሞ በአንድ መስመር ብቻ የሚሄድ አይደለም መሆን ያለበት፣ መንግስትም የደቡብ ሱዳን ህዝቦች ነፃ አውጪ ንቅናቄም ተግባራዊ ሊያደርጉት ይገባል። ልክ የዛሬ ሁለት ዓመት በዋና ከተማይቱ በጁባ ግድያና ዝርፊያው ሲጧጧፍ እዚያ ወደሚገኘው የተባበሩት መንግስታት ድርጅት ጦር ሰፈር ከተሸሸጉ ሰላማዊ ሰዎች አብዛኛዎቹ አሁንም በመጠለያ ጣቢያዎች ውስጥ ናቸው። ያኔ ወደ ጁባዎቹ መጠለያዎች ከመጡት ብዙዎቹ በዲንካዎቹ የኪር ታማኞች እንዳይገደሉ የሰጉ ኖዌሮች ነበሩ። ከሁለት ዓመት በኋላ ዛሬም በመላ ደቡብ ሱዳን ባሉ የተባበሩት መንግስታት ድርጅት መጠለያዎች ከ185000 በላይ ሰዎች ይገኛሉ። ተፈናቃዮቹ አሁንም መጠለያ ካምፖቹን ጥለው መውጣት ይፈራሉ። ባለፉት ሁለት ዓመታት የጎሳ ግጭቱ ተባብሶ 50 ሺህ ይደርሳል የተባለ ሕዝብ ሕይወት አጥፍቷል። 2.2 ሚሊዮን ያህሉን ደግሞ ከቀያቸው አፈናቅሏል። የጀርመን ዓለም አቀፍ የጸጥታ ጉዳዮች ጥናት ተቋም ባልደረባ አኔተ ቬበር ለዚህ ሁሉ እልቂትና መስቀልቅል ሁለቱንም ተዋጊ ኃይሎች ተጠያቂ ያደርጋሉ። ከህዝቡ የተሰጣቸውን ኃላፊነት በትክክል ባለመወጣታቸው ሁለቱንም ወገኖች ነው ተጠያቂ የማደርገው። ሁለቱም ወገኖች ነገሮች ወደፊት እንዳይራመዱ ለራሳቸው የሚጠቅመውን ለማግኘት ብቻ የሚሞክሩ የመሆናቸው ስሜት ነው ያለው። እንደሚመስለኝ ችግሩ ላለመፈታቱ ሁለቱ ምክንያቶች በመካከላቸው መተማመን መጥፋቱና የፖለቲካ ፈቃደኝነቱም አለመኖሩ ናቸው። በሁለት ዓመቱ የደቡብ ሱዳን የእርስ በርስ ጦርነት ምክንያት አሁን ሰባት ሚሊዮን ህዝብ በቂ ምግብ ማግኘት አልቻለም። መንግስት እንደሚለው ከ ሶስት ሚሊዮን የሚልቀው ደግሞ ለረሃብ የመጋለጡ ስጋት አለ። የእርዳታ ድርጅቶች አሁን አራት ሚሊዮን ለሚሆኑ ደቡብ ሱዳናውያን የምግብ፣ የውሃና የመጠለያ እርዳታ ሰጥተዋል። ሆኖም የዓለም የምግብና የእርሻ ድርጅት በምህፃሩ የፋኦ የሰብአዊ ጉዳዮች ተጠባባቂ አስተባባሪ ሱ ላውቴዝ እንዳሉት ይህ ከሚፈለገው በታች ነው። አሳዛኙ ነገር የሚሰጠው ድጋፍ በቂ አይደለም። ለጋሾች በጣም ብዙ ሊባል የሚችል እርዳታ ሰጥተዋል። አንድ ነጥብ ሶስት ቢሊዮን ዶላር ለግሰዋል። ይህ ደግሞ ከሚያስፈልገው እርዳታ ወደ ሰባ በመቶ ነው። ፋኦ ለጎርጎረሳዊ 2016 ለደቡብ ሱዳን የ1.3 ቢሊዮን ዶላር ተጨማሪ ሰብአዊ እርዳታ እንዲሰጠው ለመጠየቅ በዝግጅት ላይ ነው።